የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ወንጀልና ሕገ ወጥነት ሰፍኖባቸው ጨርሶ ከቁጥጥር ውጭ ሆነዋል ብለው ወደሚጠሯቸው ወደ ቺካጎና ዴሞክራት ከንቲባዎች ወደሚያስተዳድሯቸው ሌሎች ከተሞች የፌዴራል ኃይሎችን የማሰማራት እቅዶቻቸውን ገፍተውበታል። አገሪቱ ቀውስ ውስጥ ናት የሚለውን በምርጫ ቅስቀሳቸው ለማጉላት ክፍለ ግዛቶችን በፌዴራል የፖሊስ ኃይል የመቆጣጠር ፖሊሲያቸውን ለጥቅምቱ ምርጫ የህግና ስርዓት መሪ እጩ ተብለው ለማሸነፊያ እየተጠቀሙበት ነው ይላል። ቀጥሎ የሚደመጠው የዋይት ሀውሷ የ የቪኦኤ ዘጋቢ ፓትሲ ውዳስኳራ ዘገባ። ደረጀ ደስታ ወደ አማርኛ መልሶታል። ባለፈው ግንቦት ወር በፖሊስ ቁጥጥር ስር እንዳለ ሕይወቱ ያለፈው የጆርጅ ፍሎይድ ሞት ከተሰማበት ጊዜ አንስቶ የጥቁሮች ሕይወት ዋጋ አለው ብላክ ላይፍስ ማተር በሚል የሚካሄደው ተቃውሞ አሁንም እንዳለ ነው። አብዛኞቹ የተቃውሞ ሰልፎች ሰላማዊ ቢሆኑም ጥቂቶች ዘረፋና ንብረት ማውደም የታዩባቸው ናቸው። ፕሬዚደንት ትራምፕ ተቃውሞዎቹን ለመበተን የሚያሰማራቸውን የፌዴራል ፖሊስ ሃይል ኦፕሬሽን ሌጀንድ ብለው ይጠሩታል። ይህ የደም መፍሰስ የግድ መቆም አለበት። ይህ ደም መፋሰስ ያበቃል። ዛሬ በአመፅ ወንጀል በታወኩ አሜሪካውያን ማኅበረሰቦች ውስጥ የሚሰማሩ የፌዴራል ኃይሎች ቁጥር እየጨመረ መሆኑን አስታውቃለሁ። ትራምፕ በመቶዎች የሚቆጠሩ የፌዴራል ኃይሎችን ወደ ቺካጎና ሌሎች ክፍለ ግዛቶች ልከዋል። ይህ አመጹን ማቆምም እንዲረዳ ነው ብለዋል። የክፍለ ግዛቶቹ ባለስልጣናት ምንም እንኳ አለመረጋጋቱ እንዲቆም የፌዴራል መንግስቱን እገዛ ቢጠይቁም በዚህ ሳምንት ቺካጎን ጨምሮ የአስራ አምስት ከተሞች ከንቲባዎች ግን የፌዴራሉን መንግስት የኃይል ስምሪት አውግዘዋል። የቺካጎ ከተማ ከንቲባ ሎሪ ላይት ፉት እንዲህ ብለዋል ማንነታቸው የማይታወቁ ኃይሎች በቫን ተሽከርካሪዎች ሆነው ሰዎችን ከመንገድ እየጎተቱ ህገ መንግስታዊ መብቶቻቸውን እየጣሱ ነው። ይህ ዲሞክራሲ አይደለም። ይህን በቺካጎ ከተማ ማየት አንፈልግም። ትራምፕ የፌዴራል ኃይሎችን ወደ ፖርትላንድና ሲያትል ቢያሰማሩም ያ ግን መረጋጋትን አላመጣም። በቨንደርቪልት ዩኒቨርሲቲ በኃይል አጠቃቀም የማህበረሰብ ሳይንስ ምሁር የሆኑት ሎሪየል ውድስ እንዲህ ይላሉ። ዘው ብሎ ገብቶ የተወሰኑ ሰዎችን በቁጥጥር ስር መዋልና የፌዴራል ኃይሎችን ማሰማራት ጊዜያዊ እፎይታን ያስገኝ ይሆናል፣ ዘላቂ ሰላም ግን አያስገኝም። ትራምፕ የሚያሰማሩት የፌዴራል ኃይል በፍርድ ቤቶች ችግር ሊገጥመው ይችላል። በፍርድ ቤትም ሊረቱበት ይችላሉ። ይሁን እንጂ ግን በፖለቲካው ያተርፉበታል። የግራ ክራሪው ክንፍ የአመፅ አጀንዳ ከተሞቻችንን እየተቆጣጠረ ፖሊሶቻችንን በጀት እየነፈገ ነው። ብዙ ከተሞችም ይህን እንዲከተሉ እየተገደዱ ነው። ጆ ባይደንም ከነዚህ ጋር ነው። ባይደን ፖሊሶችን በጀት መንፈግ ተቃውመዋል። ይሁን እንጂ ግን የፌዴራል መንግስት የፖሊሶችን ሁኔታ እየመዘነ በቅድመ ሁኔታ እንዲቆጣጠር ይፈልጋሉ። የትራምፕ የምርጫ ዘመቻ ግን አገሪቱ ቀውስ ውስጥ ያለች በማስመሰል በጥቅምቱ ምርጫ ለማሸነፍና ፕሬዚደንቱ የሕግና ስርዓት እጩ መሆናቸውን መስበክ ይፈልጋል። በፕሪንስተን ዩኒቨርሲቲ የዘርና ብሔር ትምህርት የሚያስተምሩት ኦማር ዋሶ እንዲህ ይላሉ ፕሮስ ንግ ንግ ኢንተርኒክ ራት ለምርጫ የሚወዳደሩ ሰዎች ሁሌም የተቃረኑ ነገሮችን ይናገራሉ። እንደ ዘርና ጎሳ ግጭቶች ወይም በግጭቶች ዙሪያ ያሉ ወገኖችን ድጋፍ ለማግኘትም ይጥራሉ። እንደነዚህ ያሉ ነገሮችን ቀደም ሲል አይተናቸዋል። የፕሬዚደንት ትራምፕ ምርጫ ዘመቻ እንደ ፖርትላንድ አካባቢ ከመሳሰሉ ግጭቶች የተወሰዱ ምስሎችን ለምርጫ ቅስቀሳቸው ማስታወቂያ ሲጠቀሙበት ተመልክተናል። ትራምፕ በአገሪቱ አመጽና ወንጀሎች የተስፋፉ መሆኑን ቢገልጹም የኤፍቢአይ መረጃዎች ግን የሚያመላክቱት በበርካታ የአገሪቱ ዋና ዋና ከተሞች የሚታዩት ወንጀሎች ከዛሬ አስር ዓመታት በፊት ከነበሩት ያነሱ መሆናቸውን ነው።